ትኩረት፣ በአፍሪካ የተባበሩት መንግስታት ድርጅት በማሊ የሚያካሂደው የሰላም ማስከበር ተልዕኮ ካለፉት ጥቂት ዓመታት ወዲህ እጅግ አዳጋች እየሆነ መጥቷል። የዓለሙ መንግስታት ድርጅት በዝችው የምዕራብ አፍሪቃ ሀገር ውስጥ ያሰማራውና በምህፃሩም ሚኑስማ በሚል መጠሪያ የሚታወቀው ሰላም አስከባሪ ጓድ ወታደሮችም በታጣቂ ቡድኖች የሚሰነዘሩ ጥቃቶች ኢላማ ሆነዋል። ዙዶቼ የተባለው የጀርመናውያኑ ዕለታዊ ጋዜጣ በዚህ ሳምንት አጋማሽ ከፍተኛ የመከላከያና የውጭ ጉዳይ ሚኒስቴር ምንጮችን ጠቅሶ ባወጣው ዘገባ መሰረት ጀርመን የሚኑስማን ተልእኮ ለማጠናከር ስትል በማሊ በአውሮጳ ህብረት ተልእኮ ስር የጀመረችውን ትብብር በቅርቡ ለማስፋፋት ወስናለች። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር እንዳስታወቁት ጀርመን የብሔራዊ መከላከያ ሰራዊት ወታደሮቿን በማሊ መንግስት አንጻር የሚዋጉት የቱዋሬግ አማጽያን ወደሚንቀሳቀሱበትና የጸጥታው ሁኔታ አስተማማኝ ወዳልሆነበት ሰሜናዊ ማሊ ለመላክ በማሰላሰል ላይ ትገኛለች። እስካሁን በደቡብ ማሊ የአውሮፓ ህብረት ተልእኮን ተቀላቅለው የተሰማሩት 200 የጀርመን ብሔራዊ መከላከያ ሰራዊት ወታደሮች የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ሚኑስማ በሰሜን ማሊ የጀመረውን ተልእኮ በማጠናከሩ ስራ ላይ ሊተባበሩ ስለሚችሉበት ጉዳይ በሚቀጥሉት ቀናት ውሳኔ ሊሰጥበት እንደሚችል ነው የተገለጸው። ግን ጀርመን ለዚሁ እቅዷ ምን ያህል ተጨማሪ ወታደሮች ወደ ማሊ ልትልክ እንደምትችል በወቅቱ በግልጽ አልተጠቀሰም። የማሊን ፖለቲካዊ ሂደት በቅርብ የሚከታተሉትና በማሊ መዲና ባማኮ የሚገኘው የጀርመን የፍሬድሪሽ ኤበርት ፖለቲካ ተቋም ኃላፊ ያን ፋህልቦሽ የጀርመን መከላከያ ሰራዊት በሚኑስማ ተልዕኮ ለመተባበር ማቀዱ ለማሊ የጸጥታ ሁኔታ ጠቃሚ ነው ይላሉ። ሚኑስማ በተቻለው መጠን በማሊ የተወሰነ መረጋጋት ለማውረድ የማሊን የመንግስት መዋቅር ለማበረታታትና ለማጠናከርም እየሞከረ ነው። እንደሚታየው የማሊ መንግስት በአሁኑ ጊዜ በተለይ በሰሜናዊ የሀገሩ ከፊል ጸጥታ ለማረጋገጥ በቂ አቅም ተጓድሎት ይገኛል። የዓለሙ መንግስታት ድርጅት ሰላም አስከባሪ ጓድ ወታደሮች በአሁኑ ጊዜ ከረጅምና ቀላል ካልነበረ ድርድር በኋላ ሰሜናዊ ማሊን ለማረጋጋት የተደረሰውን ሰበበኛውን የሰላም ስምምነት ተግባራዊነት በመቆጣጠር ላይ ይገኛሉ። እንደሚታወሰው የማሊ መንግስትና በርካታ በሀገሪቱ ሰሜናዊ አካባቢ የሚንቀሳቀሱ የቱዋሬግ አማጽያን ቡድኖች የሚጠቃለሉበት በምህፃሩ ሲኤምኤ የሚባለው የአዛዋድ ንቅናቄዎች አስተባባሪ ህብረት ባለፈው ሰኔ ወር ነበር የሰላሙን ስምምነት የተፈራረሙት። በጎርጎሪዮሳዊው 2012 ዓ ም በዚሁ አካባቢ የፈነዳውንና በአንድ ወቅትም የተረጋጋ ወደሚባለው ወደ ደቡባዊ ማሊ ይዛመታል ተብሎ አስግቶ የነበረውን ውዝግብ ማብቃት ያስችላል ተብሎ ባለፈው ሰኔ ወር የተፈረመው ተስፋ የተጣለበት የሰላም ስምምነት በሰሜን ማሊ ለሚኖረው የቱዋሬግ ሕዝብ ሰፊ ራስ ገዝ አስተዳደር የሚሰጥ ነው። ጀርመን በተባበሩት መንግስታት ድርጅት ሰላም ማስከበር ተልዕኮዎች ውስጥ ትብብሯን አሁን ካለው በበለጠ መልኩ ለማጠናከር ፍላጎት እንዳላት የጀርመን መከላከያ ሚኒስትር ኡርዙላ ፎንደር ላይን ባለፉት ጊዜያት በዓለም አቀፍ ደረጃ በተካሄዱ የተለያዩ ጉባኤዎች ላይ ሲናገሩ ተሰምተዋል። ከዚህ በመነሳትም ነበር የጀርመናውያኑ ፕሬስ ካለፉት ሳምንታት አንስተው በርሊን የሚገኘው የሀገራቸው መከላከያ ሚኒስቴር የብሔራዊው መከላከያ ሰራዊቱ በማሊ የጀመረውን ትብብር ወደ አደገኛው ሰሜናዊ ማሊ ሳያስፋፋ እንደማይቀር ሲጠቁሙ የሰነበቱት ጀርመን የማሊ ተልእኮዋን በማጠናከር ተጨማሪ የመከላከያ ሰራዊት ወታደሮችን በመላክ አለመላኩ ጥያቄ ላይ ውሳኔ ከማሳለፏ በፊት ሁኔታውን በቦታው በመገኘት ለመመዘን ትችል ዘንድ ወደ ማሊ አንድ የመከላከያ ሚኒስቴር ጠበብት ቡድን እልካ ነበር። ይኸው የመከላከያ ሚኒስቴር የጠበብት ቡድን ባለፈው ሳምንት የምርምሩን ውጤት ይዞ ወደ በርሊን የተመለሰ ሲሆን ቡድኑ ያቀረባቸው ሐሳቦች ተቀባይነት የሚያገኙ ከሆነ ጎርጎርዮሳዊው 2015 ዓ ምት ሳያበቃ በፊት አንድ የጀርመን ቃኝ ጦር ቡድን ወደ ማሊ ይላካል። በጎርጎርዮሳዊው 2016 ዓ ም መጀመሪያ ደግሞ በማሊ በሰላም ማስከበሩ ተግባር ላይ ለተሰማራው ዓለም አቀፍ ጓድ ድጋፍ እንዲሁም ጓዱ ለሚጠቀምበት የጦር ቁሳቁስ ከለላ የሚሰጡ ተጨማሪ የጦር ቡድኖችን አስከትሎ ከዚያ በሚቀጥለው ሚያዝያና ሰኔ ወር መካከል አንድ ሌላ የተጠናከረ የስለላ መረጃ ሰብሳቢ ቡድን ሊያሰማራ ይችላል ነው የሚባለው። በዚህም የጀርመን ወታደሮች አደገኛ በሚባለው ሰሜናዊ ማሊ ውስጥ ለመጀመሪያ ጊዜ ሊሰማሩ እንደሚችሉ ነው የሚጠበቀው። የጀርመን ፌዴራዊ ምክር ቤት ማጽደቅ በሚገባው ተልእኮ መሰረት እስከ 350 የሚጠጉ ጀርመናውያን ወታደሮች ወደ ሰሜናዊ ማሊ ሊላኩ ይችላሉ። ይሁንና የጀርመን ብሔራዊ መከላከያ ጦር ሰራዊት ወታደሮች የተባበሩት መንግሥታት ድርጅት ሰላም አስከባሪ ጓድ ሚኑስማ በማሊ በሚያካሂደው ተልእኮ ውስጥ ወደፊት በውጊያው ተግባር ይሰማራሉ ብለው እንደማያምኑ የማሊን ጸጥታ ሁኔታ ከብዙ ጊዜ አንስተው የሚከታተሉት በማሊ መዲና ባማኮ የሚገኘው የጀርመን የፍሬድሪሽ ኤበርት ተቋም ኃላፊ ያን ፋልቦሽ በመግለጽ አሁን ወደ ሰሜን ማሊ ሊስፋፋ ይችላል የሚባለው የጀርመናውያኑ መከላከያ ሰራዊት ትብብር ለጀርመናውያኑ ወታደሮች ያን ያህል አደገኛ ሊሆን እንደማይችል አመልክተዋል። እኔ እንደምረዳው የጀርመን ትብብር በሰሜን ማሊ ለተሰማሩት የኔዘርላንድስ ወታደሮች አስፈላጊውን ድጋፍና ቁሳቁስ በማቅረቡ ላይ ብቻ የሚያተኩር ይመስለኛል። ይኸው ግምቴ እውነት ከሆነ የጀርመናውያኑ ብሔራዊ መከላከያ ሰራዊት ጦር ወታደሮች በውጊያ አይሳተፉም። በዚህም የተነሳ የጀርመናውያኑ ወታደሮች ሕይወት የሚጠፋበት አጋጣሚ በጣም የመነመነ ነው። በቅርቡ ከጀርመን ወታደሮች ድጋፍ ይደረግላቸዋል የሚባሉት የኔዘርላንድስ ወታደሮች በአሁኑ ጊዜ በሰሜናዊ ማሊ የሚገኙትን ብዙ መንደሮች መንደሮችና ከተሞችን መረጋጋት ለማረጋገጥ በተዋጊ ሄሊኮፕተሮች እየታገዙ አገልግሎት በመስጠት ላይ ይገኛሉ።